ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። የኢትዮጵያ የገንዘብ ፖሊሲ መለወጥ አለበት ተባለ፣ የከተማ የልማት ውጥን ስኬት አገኘ፣ በአፋር ክልል ምንነቱ ያልታወቀ በሽታ ገባ፣ የኢትዮጵያ ብርቅዬ ተክሎች እያለቁ መሆናቸው ተገለጸ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። አይኤምኤፍ በሚል አህጽሮተ ቃል የሚታወቀው የዓለም የገንዘብ ድርጅት በከፍተኛ ደረጃ እየተሳሳተ ያለውን የኢትዮጵያ ገንዘብ ፖሊሲ እድገትን እያጫጨና የማክሮኢኮኖሚ መረጋጋትን እየጎዳ በመሆኑ በአስቸኳይ መስተካከል ይኖርበታል ሲል መምከሩን ብሉምበርግ ድረገጽ ጠቅሷል። አይኤምኤፍ የኢትዮጵያ የአምስት ዓመታት የለውጥ እቅድ ከመጠን ባለፈ ፍላጎት ላይ የተመሰረተ ነው ማለቱን ድረገጹ ጠቁሟል። የዓለም የገንዘብ ድርጅቱ ስጋት ያተኮረው ብዙ ገንዘብ በማስፈለጉ ቅድሚያ የሚሰጣቸው ጉዳዮች በሚገባ ባለመጤናቸውና የግሉ ዘርፍ በለውጡ ሂደት ባለው ውሱን ሚና ላይ ነው ይላል ብሉምበርግ። የኢትዮጵያ ኢኮኖሚ ባለፈው ዓመት በስምንት ከመቶ አድጓል። በዓለም የገንዘብ ድርጅት ዘገባ መሰረት በአፍሪቃ በእድገት ፍጥነት ከተጠቀሱት ከሰሐራ በመለስ ካሉት የአፍሪቃ ሀገሮች የኮንጎ ዲሞክራሲያዊት ሪፑብሊክ፣ ዚምባብዌ ቦትስዋና እና ናይጄሪያ ቀጥላ ኢትዮጵያ አምስተኛዋ እንደሆነች ድረገጹ ጠቁሟል። በገንዘብ ግሽበት መናር እና በግል ባንኮች ላይ በሚደረገው የብድር ገደብ እንዲሁም ከባድ የንግድ ሁኔታ ስላለ እስከ መጪው ዓመት ሐምሌ ወር ድረስ በሚኖረው ጊዜ የኢኮኖሚ እድገት ወደ ስድስት ከመቶ ሊወርድ ይችላል ማለቱን ብሉምበርግ አውስቷል። ኢትዮጵያ የሀገሪቱን የገንዘብ ግሽበት ባለፈው መስከረም ወር ከነበረው አርባ ነጥብ አንድ ከመቶ ከ10 ከመቶ በታች ለማውረድ ያላትን ግብ ማሳካቱ ቀላል አይሆንም። ምክንያቱም የሀገሪቱ ማዕከላዊ ባንክ የገንዘብ ፖሊሲ የዋጋ ማሻቀብን ለመቋቋም አያመችም ሲል የዓለም የገንዘብ ድርጅቱ ማስገንዘቡን ብሉምበርግ ድረገጽ ጠቅሷል። ኦል አፍሪካ ዳት ካም ድረገጽ ላይ የወጣው የዓለም ባንክ ዘገባ በትግራይ ክፍለ ሀገር በምትገኘው አድግራት ከተማ ውስጥ ካሉት ቀበሌዎች በንጽህናው በጥሩ አስተዳደርና አገልግሎት በምርጥነት ስለተሰየመ ቀበሌ አምስት ጽፏል። አድግራት ከተማ የክልላዊ አስተዳደር የልማት ውጥን በተባለው በዓለም ባንክ የገንዘብ እርዳታ በሚንቀሳቀሰው የልማት ውጥን እንዲሳተፉ ከተመደቡት 19 የኢትዮጵያ ከተሞች አንዷ ናት። የ27 ዓመት ዕድሜ ወጣት የሆነችው የቀበሌ አምስት ኃላፊ አጸደ ገብረስላሴ ቀበሌውን በኩራት እንዳስጎበኘች የዓለም ባንኩ ዘገባ ጠቅሷል። እነዚህ መንገዶች ሁሉ በአፈር የተሸፈኑ ነበሩ። በደረቁ ወራት ወቅት አቧራ ይቦናል፣ በዝናብ ወራት ደግሞ በጎርፍ ተጥለቅልቆ ጭቃና በጣም ቆሻሻ ይሆን ነበር። አሁን ግን እዩት እንዴት ንጹህና ውብ እንደሆነ ስትል ማስረዳቷን ዘገባው ጠቁሟል። 300 ሚሊዮን ዶላር የተመደበለት የከተሞች ልማት ውጥን ለእርዳታው በተመረጡ ከተማዎች አስተዳደሮች አዎንታዊ ለውጥ ለማምጣት እንዲችሉ የተመሰረተ ውጥን ነው። ውጥኑ በተተገበረባቸው አካባቢዎች በስራ ውጤት እየታየ የሚሰጠው እርዳታ ከተሞቹ ለመጀመሪያ ጊዜ ግልጽ የሆነ አሰራርና አስተማማኝ የገንዘብ አቅርቦት እንዲያገኙ ማስቻሉን ዘገባው ጠቅሷል። በከተማችን ስለሚያስፈልጉን ነገሮች ስንጠየቅ ለመጀመሪያ ጊዜ ነው። የተሻሉ መንገዶችና የፍሳሽ ስርዓት ያስፈልገን ነበር። በዝናብ ወራት ቤቶቻችን በጎርፍ ይጥለቀለቁ ነበር። አሁን ግን የምንፈልገውን አግኝተናል። በፊት ባለሥልጣኖች እኛን ሳያማክሩ ነበር ገንዘባችን የት መዋል እንዳለበት የሚወስኑት፣ ሲሉ አንድ የአድግራት ከተማ ነዋሪ እንደ ተናገሩ ዘገባው ጠቅሷል። የአድግራት ነዋሪዎች በከተማይቱ በኮብልስቶን የተነጠፉ መንገዶች፣ ድልድዮችና የፍሳሽ ስርዓቶች ስላስደሰቷቸው ከዛ በላይ ለመስራት የራሳቸው ገንዘብ እያዋጡ እንደሆነ የዓለም ባንኩ ዘገባ ገልጿል። የከተማው የልማት ውጥን ለአካባቢ ነዋሪዎች በብዙ ሺዎች የሚቆጠሩ የኢኮኖሚና የሥራ ዕድሎች ከፍቷል። በተለይም ለሴቶች፣ ለወጣቶች፣ ለአካል ጉዳተኞችና ለሥራ አጦች በማለት ኦል አፍሪካ ዳት ካም ድረገጽ ላይ የወጣው የዓለም ባንክ ዘገባ አስገንዝቧል። አዲስ ፎርችን ጋዜጣ ደግሞ በአፋር ክልል ምንነቱ ያልታወቀ በሽታ እንደገባ ዘግቧል። ካለፉት ሦስት ወራት ወዲህ በአፋር ክልል ወደ ሶስት ሺህ የሚጠጉ ሰዎችን ያጠቃው በሽታ የሕክምና ባለሙያዎችን ግራ እንዳጋባ ጋዜጣው ጠቅሷል። የኢትዮጵያ የጤናና የተመጣጣኝ ምግብ ጥናትና ምርምር ማዕከል ያደረገው ምርመራ ህመሙን ለይቶ ለማወቅ ባለመቻሉ የደሞቹ ናሙና ወደ ሴኔጋል እንደተላከ በአፋር ያሉ ምንጮች መግለጻቸውን ጋዜጣው አውስቷል። በአፋር የጤና ጥበቃ ቢሮ ባለሥልጣን የሆኑት አቶ ሑሴን አሊ የታመሙት ሰዎች ትኩሳት፣ ማንቀጥቀጥ፣ ቅዠት፣ ማስታወክና የጀርባ ህመም ስላለባቸው መጀመሪያ ላይ የወባ በሽታ መስሎን ነበር፣ ምርመራ ሲደረግ ግን ወባ እንዳልሆነ ለማወቅ ተችሏል ሲሉ አስረድተዋል። በአሳይታ በዱብቲና በአፋምቦ ወረዳዎች የሚኖሩ ሰዎች በበሽታው እንደተጠቁ የአካባቢው ነዋሪዎችና የጤና ጥበቃ ባለሥልጣኖች ማረጋገጣቸውን ፎርችን ጋዜጣ ጠቁሟል። እስካሁን ባለው ጊዜ ግን በበሽታው ምክንያት የሞተ ሰው የለም ብለዋል። ስማቸውን መግለጽ ያልፈለጉ የጤና ጥበቃ ሰራተኛ ይላል አዲስ ፎርችን ጋዜጣ። ፍሪ ሀገር የተባለ በአካባቢ ጥራትና ጥበቃ ላይ የሚያተኩር ድረገጽ በበኩሉ የኢትዮጵያ ብርቅዬ ተኩሎች በውሾች በሽታ ምክንያት እያለቁ ነው ይላል። የኢትዮጵያ ተኩሎች በአፍሪቃ ከሚገኙት የተለየ ዝርያ ሲሆኑ በደጋማ አካባቢዎች እንደሚገኙ ገልጾ፣ አሁን ከውሾች በሽታ በህይወት የተረፉት 450 ብቻ ናቸው ይላል ድረገጹ። እረኞች በጎችንና ፍየሎችን ለመጠበቅ ውሾችን ይጠቀማሉ። የግጦሽ መሬቱም ተኩሎቹም የሚውሉበት ነው። ስለሆነም ተኩሎቹ ያልተከተቡ ውሾች ባሉበት ላይ ሲውሉ ለሞት ሊዳረጉ ይችላሉ። የኢትዮጵያ የተኩሎች ጥበቃ ፕሮግራም ከእረኞችና ውሾችን ከመክተብ አንስቶ ይህን ሁኔታ ለመለወጥ በርትቶ እየጣረ ነው ይላል ድረገጹ። የተኩሎች ደህንነት ጥበቃው መርሃ ግብር 65 ሺህ ውሾችን ለመክተብ ችሏል። ይሁንና ገና ጅማሮ ላይ ነው ያለው ሌላው አስፈላጊ እርምጃ ደግሞ ተኩሎቹን ራሳቸው መክተብ ነው። የተኩሎች ጥበቃው ፕሮግራም ተኩሎቹን ለመክተብ ከኢትዮጵያ መንግስት ፈቃድ ያገኘው ገና በቅርቡ ነው። ለተኩሎቹ መድኃኒት የማቅረቡ ተግባር ስትራቴጂ ተኩሎቹን በማይረብሽ ሁኔታ ለማከናወን ሲባል የክትባቱን መድኃኒት በምግብ ላይ አድርጎ በመተው ተኩሎቹ እንዲመገቡት መጣር እንደሆነ ትሪ ሀገር ድረገጽ ጽፏል። የተኩሎች እንክብካቤ ፕሮግራም የተኩሎቹን 40 ከመቶ እንኳን ለመክተብ ከቻለ ከተከተቡት 90 ከመቶዎቹ ከሞት የመትረፍ ዕድል ይኖራቸዋል። የውሻው በሽታ ክትባት ለሦስት ዓመታት የመከላከል አቅም አለው በማለት በአካባቢ ጥራትና ጥበቃ ጉዳይ ላይ የሚያተኩረው ድረገጽ አውስቷል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።